በጎንደር ከተማ ባለፈው ዓርብ ባልታወቁ ሰዎች ታግታ ከተወሰደች በኋላ ግማሽ ሚሊዮን ብር ተጠይቆባት የነበረችው የሁለት ዓመት ህፃን በትላንትናው ዕለት መገደሏ ከተሰማ ወዲህ በከተማው ነዋሪዎች ዘንድ ቁጣን ቀስቅሷል። አጋቾቹ ህፃኗን የገደሏት ወላጆቿ በድርድር እንዲከፍሉ የተጠየቁትን ሶስት መቶ ሺህ ብር ከተቀበሉ በኋላ ነው። በዚህ የተነሳ በሺዎች የሚቆጠሩ የከተማ ነዋሪዎች ጎዳና ላይ በመውጣት ቁጣቸውን አሰምተዋል። የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር ራኬብ መሰለ ዛሬ ለአሜሪካ ድምፅ እንደተናገሩት በአማራና በኦሮሚያ ክልሎች በተደጋጋሚ እገታ በሚፈጸምባቸው አካባቢዎች እገታን ለመከላከል የሚያስችል መንግስት የጥበቅ የመንግስት ጥበቃና ቁጥጥር ስራዎችን ከማከናወን በተጨማሪ የታጋቾች ደህንነት በጠበቀ መልኩ የማስለቀቅ ስራዎች እንዲሰራም አሳስበዋል። በአሜሪካ ድምፅ ዘጋቢው ለዘጋጀው ዘገባ እንግዶ ወልድ ያቀርበዋል። የሟች ህፃን አባት የቅርብ ጓደኛ መሆናቸውን የገለጹልንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ በጎንደር ከተማ ደብረ ብርሃን ስላሴ ተብሎ በሚጠራው አካባቢ ባለፈው ዓርብ ነሐሴ 24 2016 ዓ.ም ባልታወቁ ሰዎች ታግታ የተወሰደችውን የሁለት ዓመት ከአንድ ወር የሆነችውን ህፃን ኖላዊት ዘገየን አሟሟት ለአሜሪካ ድምፅ እንዲህ አስረድተዋል። ዓርብ ዕለት ሶስት ሰዓት አካባቢ አያቷ ነበረች። የግቢ ባለቤቶችም አሉ ያወጡት ነው የመሰላቸው። ነሱ ከሰላሳ ደቂቃ በኋላ መጥፋቱ የታወቀው መጀመሪያ ማለት ነው። እኛ በቃ ጨንቆን ምን ወሬ ምናምን የለም መጨረሻ ላይ ወረቀት ከበሩ ላይ ጣሉ። አይ እንዳትደንግጡ፣ በቃ ልጅቱ ከእኛ ጋር ነው ያለች ምናምን ብሎ እንትን አሉ። ነገ አራት ሰዓት እንደውላለን ምናምን አሉ። ያ ወረቀት በበተኑት ማለት ነው። ደወሉ በአባቷ ጋር ምናምን ተደራድረው አምስት መቶ ሺህ ብር አሏቸው። እኔ አምስት መቶ ሺህ ብር መክፈላል ሲሉም ተቀጣሪ ሹፌር ነኝ አቅም የለኝም ሲል ለምን ለምን ታመጣ ለምናምን ላሉ ስቴት አርጉልኛ ሶስት መቶ ሺህ ብር ምናምን ተነጋሉ። እዛ መለመን ጀምርነ እየዞር ነው በየቦታው እንደውላለን። አራት ሰዓት ያሉት አልደወሉም። ማጣለን የደወሉ ነገር አሉና፣ አዘጋጅተ ህፃኗን እንሰጣለን አሉ። ከዛ ድሩ ተዘጋጀ፣ ተቀጣጠሩ። በጌ ምድር የሚባላለ እዛ ትምህርት ቤት እዛ አካባቢ የሆነ ጫቃለ ድር ይዘው የሄዱ እዛ የሚቀበሩ ህፃኗን የሆነ ቦታ ጥላታለን ተባለ። ድሩን ከከፈሉ በኋላ ፒያሳ ስትደርሱ ደውሉልን አሉ። ድሩን ከተቀበሉ በኋላ ፒያሳ ሲደርሱ ደወሉላቸው። ህፃኗ ከቤቱ ጀርባ ነው ያለች ተባለ። ሄዱ ተወለበሉ ተባልና ሩየሮ ጥነ ስንሄድ ህፃኗ ተጠቅልላ እዛ ከጀርባ ላይ ተገኘች። ቆሳ ስላ መንብላ ማለት ነው። በእሳት ምናምን አቃጥለዋታል። አይኗ ሁላ ራሱን ትሙላ በጣም ስላለቀሰት ነው። እዛ ወሰድነ ትንሽ ትንፋሽ ነበራት። ሆስፒታል ወሰድ ና አንተ ቻለም ገርምሽ ነገር እኮ ምንድን ነው የላቸው ሰው ምንድን ነው ያበዛቸው? እዛ አካባቢ መኪና የምታበዙ በር ላይ ምናምን ይህን ሰውን ለማትሸኙ ምናምን የተባለ እኮ ይደወለታል። ለአባት እንደዛ ሲባል ራሱ ገጠር የመጣ ሰው ነበረ። እነዛ ነው ላሸኘኋቸው። መኪና ምናምን ጓደኞቹ ምናምን ይደረደሩ ነበር። እነዛን ነው ላስነሳናቸው። እና አጋቾቹ እዛ አካባቢ ነው ይመስለኛል፣ አብሮ ይከታተሉናል። ሁሉን ገንግጦ ነው ያወጣ። በጣም ገነስ ማንም ሰው ሁሉ ስሜት ነው ያቆጣጠረልን። በዛ ሰዓት በጣም ከባድ ነው የነበረ። ሌላው የሟች ሕፃን አባት የአቶ ዘገየ ጎረቤት ነኝ ያሉና ለደህንነታቸው ሲሉ ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ እንደተናገሩት የሕፃኗን ህልፈት እንደተሰማ የከተማው ሰው ቁጣውን ለመግለጽ አደባባይ መውጣቱን ይናገራሉ።

እንገላልን ብለን አናስብም። እና ሁሉም እንጃ። ሌላው እንዲሁ ስማቸውን በሚስጥር እንድንይዝ የጠየቁን አንድ የከተማው ነዋሪ በከተማው ከጊዜ ወደ ጊዜ እየተስፋፋ የመጣው የሰዎች እገታና አፈና ባለሀብቱ ከተማውን ጥሎ እንዲሰደድ፣ ድሀው ደግሞ የሚወደውን ልጁንና ቤተሰቡን እንዲያጣ እያደረገው ይገኛል ብለዋል። ያህል ክፈል እየተባለ ያው አብዛኛው ሰው ከተማውን ሁሉ ለቆ ወጥቶ ያለበት ነው። ጎንደር በነገራችን ላይ ወደ ምድረ በዳነት እየተቀየረ ነው። ከዚያ ባሻገር የበቀደም ከአንድ ከሶስት ቀን በፊት የእናትና ልጅ ሞት በጣም የሚያሳዝን ነገር ያልተጠበቀ ነው። በአጠቃላይ ከተማ በውጥረት ውስጥ ነው ያለው ማለት ይቻላል። በጣም ግራ የሚያጋባ ነው። ምንም ዋስትና የሌለበት በጣም አስቸጋሪ ሁኔታ ነው ያለው ጎንደር ወሰነ ሀብትና አቅም አለኝ ብሎ የሚለው ሰው ከተማውን ለቆልጓል። ያው ከዚህ አለመኖሩ እየታየ ነው ያለ። ቤቶች ተዘጋግተው ቅድም እንዳልኩት ወደ ባድማነት ተጠይቀዋል። ይሄ ረዥም ጊዜ አስቆጠረ ነው። በወራት የሚቆጠር ነው እንግዲህ ሰው መፍለስ ከጀመረ ሁለት ወር ሶስት ወር በላይ የሆነ ያለ እና በዚህ ጊዜ ውስጥ የት ነው እየሄደ ነው ያለ። ነው ከተማዋስ ምንድን ነው አቅጣጫዋ? የሄደ ያለበት እና እና መንግስት ያለ ህዝብ ሊኖር አይችልም። እንግዲህ አሁን ከተማው ያለው ያው አካል እኮ መኖር የማይችለው ከዚሁ የሚኖረው ነው እየኖረ ያለ። ያን ደግሞ እንግዲህ በእንደዚህ አይነት በየዕለቱ አሁን ትናንትና ህፃን የሄደች ህፃን ተገደለች የሚባል እናቷ ጸጉር የምትሰራ አባቴ ሾፌር እንደሆነ ለሚ ያለ ሁኔታ በጣም አስቸጋሪ ነው። ምክንያቱም ለማንም አቤት እንደሚባል ለማንም እንደሚጠየቅ ህዝቡ ተቸግሮ ያለበት ነው። እንግዲህ ያለችው ቀዳዳ ቢያንስ ትናንት ሁለት ቀን ባልሞላ ጊዜ ሲከሰት ያንን ስሜቱን ለመግለጽ መውጣት ወንጀል ቤት ላይ እንደሆነ አይታየኝም። ለ እዚሁ ከተማው ዙሪያና በዚህ በአካባቢ ያለ ሰው ነው እንግዲህ አጋች ሊሆን የሚችለው ግን አጋቹን ለማወቅ ማያት ይጠይቃል። ሊያዙ እኮ ነው። ቢያዙ የመጀመሪያው ቢታወቅ እስከ መጨረሻ ድረስ ስራቸውን መድረስ ይቻላል። በዚህ መሰረት ህግ ማስከበር ይቻላል። እኔ ይታወቁ አይታወቁ ራሱ በጣም ግራ የሚያጋባ ነገር በጉዳዩ ዙሪያ የጎንደር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየሊን ታክሎ የእጅ ስልክ ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት ተጨማሪ መረጃ ማግኘት አልቻልንም። ይሁን እንጂ የከተማ አስተዳደሩ ምክር ቤት ትላንት ባካሄደው አስቸኳይ ጉባኤ ላይ በቀረቡት ሪፖርት በአፈና ወንጀል የተጠረጠሩ 31 ሰዎች በቁጥጥር ስር መዋላቸውን ማምሻውን የገለጹ ሲሆን ኃላፊነታቸውን በአግባቡ ያልተወጡና በወንጀል ድርጊት ተጠርጥረዋል ያሏቸው 14 የጸጥታ ኃይሎችም ከኃላፊነታቸው መነሳታቸውን ገልጸዋል። ይህ በእንዲህ እንዳለ የጎንደር ከተማ አስተዳደር የጸጥታ ምክር ቤት ዛሬ ከሰዓት በኋላ ባወጣው መግለጫ በእገታ በግድያ እና በዘረፋ ወንጀል የተጠረጠሩ 49 ግለሰቦችን በቁጥጥር ስር መዋሉን አስታውቋል። የተቃውሞ ድምፅ ለማሰማት ጎዳና ላይ ከወጡት ሰዎች መካከል ከመንግሥት የጸጥታ ኃይሎች በተተኮሰ ጥይት ጉዳት እንደደረሰባቸው የዓይን ማኞች የገለጹ ሲሆን ተጨማሪ መረጃ ለማግኘት ወደ ጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ኃላፊ ዶክተር መኳንንትን ለማግኘት የእጅ ስልካቸው ላይ ደጋግመን ብንደውልም ስልኩ ባለመነሳቱ ምክንያት የጉዳቱን መጠን ማካተት አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ነሐሴ 28 2016 ዓ ም በአማራና በኦሮሚያ ክልል ተባብሶ የቀጠለውን የሰዎች እገታን አስመልክቶ ያወጣውን ሪፖርት መነሻ በማድረግ የአሜሪካ ድምፅ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰልን አነጋግረዋል። በተለይ በሁለቱ ክልሎች በአማራ እና በኦሮሚያ ሲፈጸሙ የነበሩትን ገታዎች ተመልክተን በተከታታይነት ስላላቸው እነዚህን ግጭቶች ሰላማዊ መንገድ ማስቆም የሚቻልበትን ሁኔታ ላይ ትኩረት ሰጥቶ መስራት ነው። ሁለተኛው ደግሞ መንግስት በራሱ ጸጥታ አካላት አባላት ብቻ የሚፈጸሙትን ሳይሆን በተጨማሪ ደግሞ በታጣቂ ቡድኖች እና በአንዳንድ ጊዜ በሶስተኛ ወገኖች ከዘቡ ምቀታዎችን መከላከል የሚቻልበት ሁኔታ ላይ ስራዎች ላይ መስራት እንዲሁም ደግሞ አጥፊዎችን ይዞ ተጠያቂ ማድረግ እና ተጎጂዎችን የፍትህ እንዲያገኙ ማድረግን የመሳሰሉ ስራዎችን ትኩረት ሰጥቶ እንዲሰራ ማድረግ ነው። ግን ከመንግስትም በተጨማሪ ደግሞ የታጠቁ ኃይሎችም ራሱ እንደዚህ አይነት ድርጊቶች ወንጀል በመሆናቸው በዓለም አቀፍ የሰብአዊነት ሕጎችን የሚያስጠይቁ በመሆናቸው ከእንደዚህ አይነት ድርጊቶች እንዲታቀቡ ማሳሰቢያ እና ጥሪ ነው ያደረግነው። በጎንደር ከተማ ነሐሴ 22 2016 ዓ.ም በአጋቾች ስለ ተገደሉ እናትና ልጅ እንዲሁም ነሐሴ 27 2016 ዓ.ም ምረት የሁለት ዓመት ሕፃን ግድያን በተመለከተ ኮሚሽኑ መረጃ እንደደረሰውም ገልጸዋል። መረጃ ደርሶናል። ግን ያው የኛ ግኝቶች ምመራ ካደረግን በኋላ ስለሆነ የሚወጣው እሱም በተ በምን መሰረት አድርገን ያገኘነው ግኝት የለም ወይም ደግሞ ለፓብሊክ የምናወጣው ግኝት የለም። ወንደር ላይ ሰፋ ባለ ሁኔታ እየተፈጸመ ነው። በጣም ተደጋጋሚዎች ናቸው እና ተጠያቂነት ጠያቂነትን ማሰል በጣም ማረጋገጥ በጣም አስፈላጊ እንደሆነ በተለይ ደግሞ ተጎጂዎች ተጎጂዎች ብቻ ሳይሆን የተጎጂዎች ቤተሰቦችን በርካታ አይነት ጉዳት ስለሚዳረጉ እሱንም ታሳቢ ያደረገ ፍትሕ የሚያገኙበትን ሁኔታ ማረጋገጥ አለበት ብለን ጥሪ ያደረግነው የጎንደር ከተማ አስተዳደር ምክር ቤት ትናንት ባካሄደው አስቸኳይ ጉባኤ ላይ በቀረበው የፖሊስ ሪፖርት በዘንድሮ ዓመት ብቻ 64 የእገታ ወንጀሎች መፈጸማቸውን ፖሊስ በወንጀሉ ከተጠረጠሩት ውስጥ 16 የክስ መዝገቦችን አጣርቶ ለፍትህ አካላት ማስረከቡን እንዲሁም ሌሎች በእገታ ወንጀል የተጠረጠሩ ግለሰቦችንም በማፈላለግ ላይ መሆኑን አመልክተዋል። በአሜሪካ ድምፅ ዘጋቢዎች ለተጠናቀረው ዘገባ እንግዳ ወልደኔኝ ዋሽንግተን ዲሲ